The voice of a በተለያዩ የምስራቅ አፍሪካ አካባቢዎች ሰሞኑን እየጣለ ያለው ከባድ ዝናም ብዙ ሕይወት ማጥፋቱና በመቶ ሺዎች የሚቆጠር ሰውን ማፈናቀሉ እየተነገረ ነው። በከበደው ዶፍ በብዛት እየተጎዱ ያሉት ኬንያ፣ ሶማሊያና ሩዋንዳ መሆናቸውም ታውቋል። የአሁኖቹ የጎርፍ መጥለቅለቅ አደጋዎች እየደረሱ ያሉት አካባቢው ሚሊዮኖችን ለረሃብና ለበሽታ ዳርጎ ሲያስፈራ ከነበረው ካለፈው ዓመት የበረታ ድርቅ ለማገገም እየጣረ ባለበት ወቅት ነው። ራየል አምቧር ከናይሮቢ ዘግቧል። ሰሎሞን አባቴ ያቀርበዋል። ኬንያ፣ ሩዋንዳና ሶማሊያ ውስጥ በጎርፍ ምክንያት የሞተው ሰው ቁጥር ከአራት መቶ በልጧል። ሩዋንዳ ውስጥ ብቻ ባለፉት አራት ወራት ከሁለት መቶ ሰው በላይ መሞቱን የሀገሪቱ የአደጋ አያያዝ ሚኒስቴር አስታውቋል። ከሞቱት መካከል 18ቱ ላይ ጉዳት የደረሰው በዚህ ወር ውስጥ በተፈጠሩ የመሬት መንሸራተት አደጋዎች ምክንያት ነው። ሶማሊያ ውስጥ ጁባና ሸበሌ ወንዞች ገደፎቻቸውን እያለፉ የሚፈሱባቸውን አካባቢዎች አጥለቅልቀዋል። ሁኔታው ሰውን ለበሽታና ለረሃብ ያጋለጠው መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የሶማሊያ ኃላፊ ገልጸዋል። በጎርፍ ምክንያት ብዙ ሰው እየሞተብን ነው። አሁን ወደ 220ሺ ሰው የተፈናቀለ ሲሆን ውሃው እስኪመለስና ሁኔታው እስኪረጋጋ የተፈናቀለው ሰው ሰብአዊ እርዳታ ያስፈልገዋል። ጎርፉ የሚወርደው ወደ ህንድ ውቅያኖስ በመሆኑ ሙላቱ ወደ ባሕር ጠረፍ አካባቢዎች እየዘለቀ ሲሄድ የሚፈናቀለው ሰው ቁጥርም እየጨመረ ይሄዳል ብለን እናስባለን። ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ባለፈው ሳምንት መጨረሻና በዚህ ሳምንት መጀመሪያ አካባቢ ሶማሊያን ሲመታ ቢያንስ 13 ሰው ሞቷል። የአሁኑ ማዕበል የመታቸው የፑንትላንድ የሶማሌላንድና የጅቡቲ አካባቢዎች ባለፉት ሦስት ዓመታትም እጅግ የበረታ ድርቅ የዋለባቸው እንደነበሩ ብሬዲ አስታውሰው በዚህም ምክንያት እንዲህ ዐይነቱን ጉዳት የመቋቋም አቅም እጅግ የተዳከመ መሆኑን ገልጸዋል። የኬንያ ቀይ መስቀል ማኅበር ባወጣው ሪፖርት ደግሞ በዶፉ ምክንያት ቢያንስ የሁለት መቶ ሰው ሕይወት እዚያው ኬንያ ውስጥ መጥፋቱን አመልክቷል። ከከባዶቹ ጉዳቶች አንዱ የሆነው አርባ ስምንት ሰው የሞተበት አደጋ የደረሰው ናይሮቢ አቅራቢያ የሚገኝ ግድብ በቅርቡ በመሰበሩ ምክንያት መሆኑ ተዘግቧል።